ጋቢና ቪኦኤ ቪኦኤ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል።

በመስተንግዶና በአሽከርካሪነቱ ከመስታወት አራጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ። በትላንትና እለት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሰጡት የጋዜጣዊ መግለጫ በሀገሪቱ ተቀስቅሰው የቆዩ የጸረ መንግስት ተቃውሞዎች ጋር በተያያዘ ወደ 22 ሰዎች በቁጥጥር ስር ውለው እንደነበረ አስታውሰው፣ መንግስት በበኩሉ የአስተዳደር ማሻሻያ እንቅስቃሴዎችን በማድረግ ላይ እንደሆነ ተናግረዋል።

ከተቃዋሚ ፓርቲዎች ጋር በምርጫ ህግ ዙሪያም ለመወያየት ውይይት ማካሄዳቸውንም ተናግረዋል። የምርጫ ህጉን የሚያሻሽሉ ረቂቆች እንደሚያስፈልጉ ይሰማናል። ማሻሻያው ምን አይነት አቅጣጫን እንደሚከተል ወይም ምን አይነት ቅርጽ እንደሚይዝ ቀድመን መናገር አንችልም። ከገዢው ፓርቲና ከመንግሥት በኩል ግን የምርጫ ህጉን የሚያሻሽሉ አንቀጾች ይቀርባሉ።

በጠቅላይ ሚኒስትሩ ገለጻ ከ22000 በላይ ሰዎች መታሰራቸው የተገለጸበት በሀገሪቱ ተፈጥሮ የነበረው አለመረጋጋት ሰከን ያለ ቢመስልም ዘላቂ መፍትሄ ግን እርቀ ሰላም እንደሚያስፈልገው የኢትዮጵያ የሃይማኖት መሪዎች በዛሬው ዕለት አሳስበዋል። የሀሳብ ልዩነቶችን የምናስተናግድበትም ሆነ የምንይዝበት መንገድ ግን ሊጠቅመን ወይም ሊጎዳን የሚችልበት ሁኔታ ይኖራል።

የዛሬ የጋቢና እንግዳችን ደግሞ በ1992 ዓ ም በኤችአይቪ ኤድስ በሽታ የተያዘው መስፍን ፈይሳ ነው። በወቅቱ ከኤድስ ጋር መኖር የማይቻልበት መስሎ የሚታይና ግንዛቤ ያልተፈጠረበት እንደነበር ያስታውሳል። ኤችአይቪ እንደተያዝኩና እንደመያዜን ሳቅ ኤርትራ ጦርነት ሲጀመር እዛ ለመሞት ሄድኩኝ። እዛ ጥይት ለእኔ ሰሰተች። ነፍስ መግደል

ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ።

ተፈጥሮ የነበረው አለመረጋጋት ሰከን ያለ ቢመስልም ለዘላቂ መፍትሄ፣ ግን እርቀ ሰላም እንደሚያስፈልግ የኢትዮጵያ የሃይማኖት ተቋማት ጉባኤ አስታወቀ። በዚሁ ርዕስ የሚመክርና የመፍትሄ ሀሳብ የሚያመነጭ ጉባኤ ዛሬ በአዲስ አበባ የተባበሩት መንግስታት የስብሰባ ማዕከል ተጀምሯል። አድማጮች የዚህን ዜና ዝርዝር ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከወቅቱ የመድረክ ሊቀመንበር ከፕሮፌሰር በየነ ጴጥሮስ ጋር በሀገሪቱ የፖለቲካ ጉዳዮች ለመነጋገር

ተናጠል መወያየታቸውን አረጋገጡ። ገዢው ፓርቲ በሀገር አቀፍ ደረጃ ከተመዘገቡ የተለያዩ የተቃዋሚ ፓርቲዎች ጋር በበርካታ ጉዳዮች ዙሪያ ለመከራከር እቅድ እንዳለውም ገልጸዋል። አድማጮች የዚህንም ዜና ዝርዝር ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። ወደ ዓለም አቀፍ ዜና ስንሻገር፣ ፕሬዚዳንት ባራክ ኦባማ የዋይት ሀውስ ቆይታቸውን አስመልክተው ዛሬ ማታ ለመላው የአሜሪካ ህዝብ የስንብት ንግግር እንደሚያደርጉ ተገልጿል።

ሚስተር ኦባማ ባለፉት ስምንት የአመራር ዘመናቸው ያከናወናቸውን ተግባራት የሚቃኝና የሚገመግም ጉዳይ ላይ ያተኩረው ንግግር ያደርጋሉ ተብሎ ይጠበቃል። የዋይት ሀውሱ ከፍተኛ አማካሪ ቫለሪ ጃረት ለጋዜጠኞች በሰጡት ቃል የፕሬዝዳንቱ የስንብት ንግግር ህዝብ ለነጻነትና ለዲሞክራሲ በሚያደርገው ትግል እንዲጠናከር የሚያነሳሳም ይሆናል ብለዋል።

በአፍጋኒስታን ዋና ከተማ ካቡል በሚገኘው የሀገሪቱ ፓርላማ አቅራቢያ በፈነዳው መንታ የአጥፍቶ ጠፊ ቦምብ ጥቃቶች ሰላሳ ሰው መገደሉንና ከሰማኒያ በላይ ሰዎች መቁሰላቸውን የአፍጋኒስታን ባለስልጣናት

አስታወቁ የአይን ምስክሮች በበኩላቸው እንዳሉት ጥቃቱ የታቀደው የአማጽያኑ ጥቃት ያነጣጠረው ባለስልጣናት ከምክር ቤት ቢሯቸው ሲወጡ በነበሩበት ኮንቮይ ላይ ነው በዚህ ኮንቮይ ላይ አደጋው ቢደርስ ኖሮ የሟቾች ቁጥር ከፍ ሊል እንደሚችልም ተመልክቷል የደህንነት ባለስልጣኖች ሲቪሎችና የፓርላማ አባላትም ከሟቾች መካከል እንደሆኑም ታውቋል

የሀገሪቱ ባለስልጣናት ጨምረው እንዳስታወቁት ጥቃቶቹ በካቡል ከተማ ዳሉር አማን በተባለ ስፍራ በአጥፍቶ ጠፊና በተሽከርካሪ ላይ በተጠመደ ቦምብ ነው የተፈጸሙት። የደቡብ ኮሪያ መንግስት ፕሬዚዳንት ፓርክ ጊዮን ሂዮን በቅሌት ክሶች ምክንያት ከኃላፊነታቸው ከተነሱ ወዲህ በተፈጠረው መከፋፈል በተደከመበት ሁኔታ ከአካባቢው ሀያል ሀገሮች ያሉበት የዲፕሎማሲ ውጥረቶች እየተካረሩ መምጣታቸው እየተነገረ ነው። ፕሬዚዳንት ፓርክ

በብዙ ሚሊዮን ዶላሮች በሚቆጠር ተጽዕኖ አሳዳሪ ትስስር ውስጥ መግባታቸው ከተነገረ በኋላ የሀገሪቱ ፓርላማ በሰጠው የሰፋ የድምጽ ብልጫ ከስራቸው እንዲታገዱ የተደረጉት በህዳር ወር መጨረሻ ነበር። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።

ጊዜውንን ለዜናዎቹ እናመሰግናለን። የጋቢና ጉዞችን ይቀጥላል። ሄኖክ ሰማ ጊዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ቦንሪስ ቱገር

ወደ ቀዳሚው ዘገባ ከመግባታችን በፊት ቆየት ብለን ከምናስደምጣችሁ እንግዶቻችን ለቅምሻ እናሰማችሁ። በ1992 ዓመተ ምህረት እንደ ኢትዮጵያ አቆጣጠር በኤችአይቪ ኤድስ በሽታ የተያዘው መስፍን ረዳ ስለ በሽታው ግንዛቤ ለመፍጠር በወቅቱ የተሰሩ ስራዎችን መለስ ብሎ ያስታውሳል።

ያኔ ማስተማር ቆሞ መታየት ነው። መናገር የለም። አንድ ባለሙያ ብድግ ብሎ ኤች አይቪ ኤድስ ሲያስተምርና ኤች አይቪ እንዴት መጣ እንዴት ይተላለፍ ይልና እኛን ግን መሀል ላይ ያስቀምጡንና እስኪ አሁን በአይል ለማየት ማወቅ ይቻላል ወይ አንድ ኤች አይቪ በደሙ ያለ ሰው በመሀላችን አለና እስኪ እሱ ተነስቶ ራሱን ያሳያቸዋል ሲባል እኛ ብድግ እንላለን።

ሰው ሁሉ እንደሆነ አንድ ጭራቅ ከመሃላቸው ብድግ እንዳለ ጎኑ የነበረ ጎኑ ቁጭ ብለን የነበርነውም ነው ከጠረጴዛ ተስፈንጥሮ እስከሚወርቅ ድረስ ነበረ። ቆየት ብለን እናሰማቸዋለን። መስፍን የጋቢና እንግዳችን ይሆናል። አሁን ወደ ዕለቱ ዘገባ እንለፍ።

በኢትዮጵያ ተፈጥሮ የነበረው አለመረጋጋት ሰከን ያለ ቢመስልም ለዘላቂ መፍትሄ ግን እርቀ ሰላም እንደሚያስፈልግ የኢትዮጵያ የሃይማኖት ተቋማት ጉባኤ አስታወቀ። በዚሁ ርዕስ የሚመክርና የመፍትሄ ሀሳብ የሚያመነጭ ጉባኤ ዛሬ በአዲስ አበባ በተባበሩት መንግስታት ድርጅት የስብሰባ ማዕከል ተጀምሯል። እስክንድር ፍሬው ዝርዝሩን ይዟል።

97 ከመቶ የሚሆነውን ህዝብ የሚወክሉ የአገሪቱ ሰባት ዋና ዋና ሃይማኖቶች የተካተቱበት የኢትዮጵያ የሃይማኖት ተቋማት ጉባኤ ለወራት የዘለቀውን አለመረጋጋት ለማስቆም ለሰላሙ ሂደትም የበኩሉን ለማድረግ ሲሰራ መቆየቱን ይናገራል። የተከሰተውን አለመረጋጋት የነበረውን ግጭት ተከትሎ የተፈጠረ ቁርሾ የቀጠለ ጥላቻ እንዳይኖር

አብሮ መጓዝ የማይቻልበት ሁኔታም እንዳይፈጠር የሚያግዝ ጥረት የኢትዮጵያ መንግስት ሁኔታዎች መረጋጋታቸውን የቀደመው ሰላምም እየተመለሰ መሆኑን ይገልጻል። የኢትዮጵያ የሃይማኖት ተቋማት ጉባኤ ግን ዋነኛው ግብ እርቀ ሰላም ማምጣት መሆን እንዳለበት አስገንዝቧል። የጉባኤው የበላይ ጠባቂ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ ብፁዕ አቡነ ማትያስ ይህንኑ ነው ያንጸባረቁት። መንግስት ባስቀመጠው ህጋዊ አሰራር

ችግሩ ለጊዜው ሰከን ያለ ቢመስልም አበው መተው ነገሬን ከተተው እንደሚሉት ሁሉም ቅሬታውን በመተው ወደ ፍጹም መግባባት ይደርስ ዘንድ ባለ ድርሻ ወገኖች ነገሩን በሰከነና ወንድማዊ በሆነ መንፈስ ተወያይተውበት እንዲህ ያለ የሀገር አንድነት

የሀገርን አንድነት የሚፈታተን ጎጂ ድርጊት ዳግም እንዳይደገም የእርማት ስራ ሰርተውበት በሀገራዊና ወንድማዊ መንፈስ ተማምነው በእርቀ ሰላም ማህተም የሚያትሙበት ለወደፊትም መሰል ችግር ተነስቶ ዜጎች እንዳይቸገሩ፣ እንዳይጎዱ የሚያስችል

አመለካከትና አስተሳሰብ የሚያሳድጉበት የእርቀ ሰላም ስራ መሰራት አለበት። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዋቅሰዩም ኢዶሳ በበኩላቸው ለእርቀ ሰላሙ ይበጃሉ ያሏቸውን የተለያዩ ነጥቦች ጠቅሰዋል። በሁለት ወይም ከዚያ በላይ በሆኑ ግለሰቦች፣ ቤተሰቦችና ህዝብ መካከል የሀሳብ ልዩነቶች

መከሰታቸው የማይቀር ሀቅ ነው። የአሳብ ልዩነቶችን የምናስተናግድበትም ሆነ የምንይዝበት መንገድ ግን ሊጠቅመን ወይም ሊጎዳን የሚችልበት ሁኔታ ይኖራል። ስለዚህ በረጋ መንፈስና በማስተዋል የሀሳብ ልዩነቶችን ከያዝናቸው ለአብሮነታችን

ለሰላማችን እና ለእድገታችን መፋጠን ያላቸው ጠቀሜታ ከፍተኛ ይሆናል። የሁላችን የሆነችውን የሀገራችንን ሰላም የሕዝቦቿን አንድነት ለመጠበቅ አባቶቻችን የተጠቀሙባቸውን የሽምግልና ዘዴዎች መዳሰሱና መከተሉ ጠቃሚ ይመስለኛል።

ያለፉ መልካም ምሳሌነት ያላቸው ልምዶቻችን ለወደፊት ኃይል ሆነውን አዲስ ታሪክን ለመስራት የሚቀሰቅሱን መሆን ይኖርባቸዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ ሼህ መሐሙድ አሚን ጀማልም ግጭትንና ጥላቻን በይቅርታ ልብ ማምከን እንደሚገባ ተናግረዋል። በሰዎች ማህበራዊ ግንኙነት ውስጥ

የሀሳብ ልዩነትና የሀሳብ ግጭት መኖሩ የሚጠበቅና ተፈጥሯዊ ክስተት ነው። ይሁንና ዋናው ጉዳያችን መሆን ያለበት ልዩነቱን ለምን ተፈጠረ ሳይሆን ልዩነቱና ግጭቱ እንዴት እንደሚፈታ ማወቁ ላይ ነው። ከዚህ አንጻር የሀሳብ ልዩነቶች ላይ ተመስርቶ የሚመጣውን ግጭት በውይይት

በሰከነ አካሄድና በሰለጠነ መንገድ እንዲሁም በጥበብና በብልሃት መፈታት አለበት። ይህ ግጭትን በሰላማዊና በሰለጠነ መንገድ የመፍታት የይቅርታና የእርቅ መንገድ በሃይማኖቶች የሚደገፍ ቅዱስ ስራ ነው። በመካከላችን እርቅና ሰላም እንዲሰፍንም ፍትህ እንዳይጓደል መጠበቅና

ፍትሃዊ መሆን ይጠበቅብናል። ሁሉም ሃይማኖቶች ፍትህን በመጠበቅ ግጭትንና ጥላቻን በይቅርታ ልብ ማከም እንደሚገባም ያስተምራሉ። እርቀ ሰላም ሲባል

ምን ማለት ነው? ሁሉም ወገኖች የሚጋሩት ተመሳሳይ ትርጉምስ አለ ወይ? በዚህ ጉባኤ ላይ የተገኙት የፌዴራልና አርብቶ አደር ጉዳዮች ሚኒስትር ካሳ ተክለ ብርሃን እርቀ ሰላም ለመንግስታቸው ምን ማለት እንደሆነ አብራርተዋል። ከግጭት በመለስ በሰላማዊ መንገድ በህጋዊ መንገድ ነጻ ሀሳባችን እያራመድን ሀሳባችንንም ሌላው ሰው እንዲገዛውና እንዲቀበለው ለማድረግ በሚያስችለን መንገድ የምንኖርበትን መድረክ የሚፈጥር መሆን አለበት ስለዚህ

ስለ አንዳንዶች እርቅ ሲባል ህገ መንግስት አፍርሶ ሁሉንም ነገር ወደ አንድ በማምጣት ማስታረቅ ይቻላል ብለው የሚመኙ የሚያስቡ ሰዎች አሉ። ይሄ መቼም ሊሆን አይገባውም፣ ትክክልም አይሆንም። ህገ መንግስቱንም የማሻሻል የማስተካከል ጉዳይ እንኳ ቢኖር ራሱ ህገ መንግስቱ ባስቀመጠው ስርዓትና ህጋዊ መንገድ የሚከናወን መሆን አለበት የሚል እምነት እንዳለን በዚህ አጋጣሚ ግልጽ ለማድረግ ነው።

በተረፈ ግን በጣም አባቶች በግልጽ እንዳስቀመጡት በዘር ምክንያት የሚመጣ ቁርሾ እንዳይኖር፣ በሃይማኖት ምክንያት የሚፈጠር ቁርሾ እንዳይኖር፣ በመልካም አስተዳደር ምክንያት የሚፈጠሩ ቁርሾዎች እንዳይኖሩ፣ እነዚህን ሰው ቅሬታና በልቡ ጥላቻን ይዞ አብሮ መጓዝ የማይችልበት ሁኔታ እንዳይፈጠር በሰላማዊ መንገድ

ባህላዊም ሃይማኖታዊም በሆነ ፖለቲካዊ የሆኑ እርቆችን እያረጋገጡ ህዝቡን አንድ አድርጎ ለሀገር ግንባታ እንዲቆም ማድረግ ያስፈልጋል የተባለው ትክክለኛና ተገቢ መሆኑን ለማስመር ነው። የጉባኤው አዘጋጅ የኢትዮጵያ የሃይማኖት ተቋማት ጉባኤ እርቀ ሰላምን እንዴት ይፈተዋል? ስለዚህ የጠየኳቸው የጉባኤው ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ተከታዩን መልሰዋል። እርቅ ስትሉ ምን ማለት ነው? መንግስት እርቅ ዲፋይን የሚያደርግበት የራሱ መንገድ አለው።

የሃይማኖት ተቋማት ደግሞ የራሳችንን እርቅ ስንል ምን ማለታችን እንደሆነ በመግቢያችን ላይ ዲፋይን አድርገናል። እኛ እርቅ ስንል እርቅ የሚጀምረው ሰው ከፈጣሪው ጋራ፣ ሰው ከራሱ ጋራ፣ ሰው ከአካባቢው ጋራ፣ ሰው ከሌላው ማህበረሰቡ ጋራ በሰላም መኖር አለበት የሚል ነው። ስለዚህ ከዚህ ትርጉም በመነሳት

በየአካባቢው እነዚህ ከታች ከቀበሌ ድረስ ተወክለው የመጡ ሰዎች አሉ። ሁሉም በሃይማኖቱ ስለ እርቅና ስለ ሰላም ሲያስተምር በዳይ ከተበዳይ ጋራ ቁጭ ብሎ በመነጋገር በመወያየት ሰላምን ማምጣት ይቻላል። ከሃይማኖት አስተምሮ በመነሳት ሁሉም ሃይማኖቶች ካለ ልዩነት በእርቅ ላይ የእያንዳንዱ ሰው ኃላፊነት እንደሆነ ያስተምራሉ። ስለዚህ ይህንን ኃላፊነታቸውን የሃይማኖት አስተማሪዎችና ዳኤዎች በአግባቡ እንዲወጡ ለማስገንዘብ

በህዝቦች መካከል መግባባት መተማመን እንዲኖር ሰላም ከግለሰብ የሚጀምር ስለሆነ ከግለሰብ ወደ ቤተሰብ፣ ከቤተሰብ ወደ ማህበረሰብ እያለ የሚቀጥል ስለሆነ ከዚህ አንጻር እያንዳንዱ የሃይማኖት ተቋም የራሱን ተልእኮ ከእርቅ አንጻር እንዲሰራ ግንዛቤ ለመፍጠር የተጠራ ነው። የፖለቲካ ፓርቲ መሪዎችና ተወካዮች በዚህ ጉባኤ አልተጋበዙም። መጋቢ ዘሪሁን የዚህን ምክንያት ያብራሩት ገዢው ፓርቲ ራሱም አለመጋበዙም በመጥቀስ ነው።

በኢትዮጵያ ተቀስቅሰው የቆዩ የጸረ መንግስት ተቃውሞች ጋር በተያያዘ ወደ 220 የሚጠጉ ወጣቶች በቁጥጥር ስር ውለው መቆየታቸውንና

መንግስትም የአስተዳደር ማሻሻያ እርምጃዎችን እየወሰደ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። የፌዴራል አስተዳደሩን በካቢኔ ሚኒስትሮች ሹምሽር የጀመሩት ጠቅላይ ሚኒስትር በቀጣይ የገዢ ፓርቲ አጋር ድርጅቶችና ክልሎችም ጭምር የአስተዳደር ማሻሻያ ያሰፍናል በሚል በታመነበት የተሀድሶ ሂደት ለውጦችንና የተጠያቂነትን አምድ እየዘረጉ መሆናቸውን

አይቶ አቶ ሀይለማርያም ተናግረዋል። ጠቅላይ ሚኒስትር ሀይለማርያም ደሳለኝ በተጨማሪ ከወቅቱ የመድረክ ሊቀመንበር ከፕሮፌሰር በየነ ጴጥሮስ ጋር በሀገሪቱ የፖለቲካ ጉዳዮች ለመነጋገር በተናጠል መወያየታቸውን አረጋግጠዋል።

ገዢው ፓርቲ በሀገር አቀፍ ደረጃ ከተመዘገቡ የተለያዩ የተቃዋሚ ፓርቲዎች ጋር አያሌ ጉዳዮች ዙሪያ ለመከራከር እቅድ እንዳለውም ገልጸዋል። መለስካቸው አማረ ዝርዝሩን ይዟል። ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ለውጭ ሀገር መገናኛ ብዙሀን ለሚሰሩ ጋዜጠኞች ቃለ ምልልስ ሰጥተዋል። ለጠቅላይ ሚኒስትሩ ከቀረቡት ጥያቄዎች አብዛኛዎቹ የወቅቱን የሀገሪቱን ፖለቲካዊ ችግሮች የሚመለከቱ ነበሩ።

ከአሜሪካ ድምፅ ጋዜጠኙ ከቀረቡት ጥያቄዎች አንዱ በቅርቡ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከቪኦኤ ጋር ባደረጉት ቃለ ምንልስ ጠቅላይ ሚኒስትሩ በግል ጠርተዋቸው እንዳናገሯቸው አስታውሶ ለሊቀመንበሩ የነገሯቸው የውይይት እቅድ አሁንም እንዳለ ይሆን የሚል ነበር። ፕሮፌሰር በየነ

በመጀመሪያ ከአዎ ከተቃዋሚው ከመድረክ መሪ ከፕሮፌሰር በየነ ጴጥሮስ ጋር መወያየታችን እውነት ነው። ውይይታችን በመጪው ጊዜ በምንነጋገርባቸው በርካታ የፖለቲካ ጉዳዮች ላይ ያተኮረ ነበረ። ገዢው ፓርቲና መንግሥት በጠቅላይ ሚኒስትር ጽሕፈት ቤት ውስጥ የዴሞክራሲና የመልካም አስተዳደር አሃድ አቋቁሞ ይህንን ሂደት የሚመሩ ከፍተኛ ኃላፊዎችን መድቧል። እነሱም በመንግሥት ወገን ያለውን ዕቅድ አውጥተዋል።

በምክትል ጠቅላይ ሚኒስትሩ የሚመራው የገዢው ፓርቲ ብሔራዊ ኮሚቴም የእኛን የውይይት አጀንዳ ይቀርጻል። እናም ይህ እቅድ እንደተጠናቀቀ ከተቃዋሚ ፓርቲዎች ጋር ወደምናደርገው ውይይት ፈጥነን እንገባለን። ለምን ረዥም ጊዜ እንደወሰደም ጥያቄ ቀርቦላቸው ነበረ። ጊዜ የወሰደው እቅድ የማውጣቱና የዝግጅቱ ሂደት ነው ያሉት ጠቅላይ ሚኒስትር ኃይለ ማርያም ይህ የተገባ ቃል አዲስ አይደለም ይላሉ።

በእርግጥ ይህን ውይይት እስከምንጀምር ድረስ እቅድ መኖር አለበት፣ ሂደትም ይኖራል። ለእርሳቸውም ለውይይቱ እንዲዘጋጁ ነግሬያቸዋለሁ። ለዚህ ነው ጠርቼ ይህን ሂደት እንዴት እንደምንጀምረው በሚለው ላይ ያነጋገርኳቸው። እናም እነሱም እንደሚካሄድ ለሚጠበቀው ውይይትና ክርክር እየተዘጋጁ እንደሆነ አምናለሁ።

ለማንኛውም ግን ይህን ጉዳይ አዲስ ይህ ጉዳይ አዲስ የተገባ ቃል አይደለም። ፕሬዚደንቱ በዚህ ዓመት መጀመሪያ ላይ ለፓርላማው ባደረጉት የፖሊሲ ንግግር ላይ እንዲህ አይነት ግንኙነቶች እንደሚከተሉ ገልጸው ነበር። በእቅዳችን መሰረት እየተጓዝን መሰለኝ። እናም አልዘገየንም።

ገዢው ፓርቲና ተቃዋሚ ፓርቲዎች የሚወያዩባቸውና የሚከራከሩባቸው ጉዳዮች ወይንም የአጀንዳ ነጥቦች ምን ምን እንደሆኑ ለመናገር እንደማይችሉም ጠቅላይ ሚኒስትሩ ያስረዳሉ። ምክንያቱም እነዚህ የአጀንዳ ነጥቦች በተለያዩ ፓርቲዎች የሚነደፉ በመሆናቸው ነው ይላሉ። ይሁንና በእኛ በኩል በዝርዝር ተዋይተን የወሰንባቸው እርሶች ባይኖሩም ለውይይት መቅረብ እንዳለባቸው የሚሰሙን አሉ ብለዋል።

የምርጫ ሕጉን የሚያሻሽሉ ረቂቆች እንደሚያስፈልጉ ይሰማናል።

ማሻሻያው ምን አይነት አቅጣጫን እንደሚከተል ወይም ምን አይነት ቅርጽ እንደሚይዝ ቀድመን መናገር አንችልም። ከገዥው ፓርቲና ከመንግሥት በኩል ግን የምርጫ ህጉን የሚያሻሽሉ አንቀጾች ይቀርባሉ። እንደ ዩናይትድ ስቴትስ ያሉ ሀገሮች የምርጫ ህጋቸውን ለማሻሻል ብዙ እንደተቸገሩ አውቃለሁ። ይህንን ገና አልጀመሩምና አስፈላጊ ከሆነም ዩናይትድ ስቴትስ የምርጫ ስርዓቷን አላሻሸለችም ብለን መንቀፍ ይቻላል። እንደ ሰማሁት ከሆነ እንደ ቪኦኤ ይህንን መጠየቅ ትችላለህ። ይሁንና

ኢትዮጵያ የምርጫ ስርዓቱ የመለወጫ ዘዴ መበጀት እንዳለበት አምና እየሰራች ነው። ይህ በእድገት ሂደታችን አስፈላጊ ሆኖ የተገኘ ነው። ሁለተኛው ነጥብ በመርሃ ግብር የሚመራ የፖለቲካ ክርክር ማድረግ ነው። በገዢው ፓርቲና በተቃዋሚዎች መካከል በቴሌቪዥን የሚካሄድ ውይይትና ክርክር ያስፈልጋል። ይህን የምናደርገው

ህዝብ ይህን ስለጠየቀ እና ህዝቡም የትኛው የፖሊሲ አቅጣጫ እንደሚጠቅመውና እንደሚስማማው ለመምረጥ ሙሉ መብት ስላለው ነው። ይሁንና ይላሉ ጠቅላይ ሚኒስትር ኃይለ ማርያም፣ ይሁንና በዚህ ሀገር የሚገኝ ማንኛውም የፖለቲካ ፓርቲ በዚህ መድረክ መሳተፍ እንዳለበት አምናለሁ። አንዳንድ ተቃዋሚ ፓርቲዎች እንዲህ የተባለው ወይም እንዲ የተባለው ተቃዋሚ ፓርቲ በዚህ ውይይት የሚሳተፍ ከሆነ የዚህ ውይይት አካል አልሆንም ይላሉ።

ይህ ዴሞክራሲያዊ እንዳልሆነ ይሰማናል። ስለሆነም ሁሉም የፖለቲካ ፓርቲ የዚህ ሂደት አካል የመሆን መብት አለው፣ ስለሆነ ማንም ወደ ጎን መገፋት የለበትም። ሀያ በሀገር አቀፍ ደረጃ የተመዘገቡ የፖለቲካ ፓርቲዎች እንዳሉ እናውቃለን። ከሁሉም ጋር መነጋገር፣ መወያየት አለብን ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማያ እግዚአብሔርና በመስተዋት አድርገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰከላ አሜሪካ ራ ጋቢና

ወደ መጨረሻው የምሽቱ እንግዳችን እንውሰዳቸው። አስቀድመን አሰምተናችኋል። በ1992 ዓ.ም ነው በኤች አይቪ ኤድስ በሽታ መያዙን ያወቀው መስፍን ፈይሳ በወቅቱ ከኤድስ ጋር መኖር የማይቻልበት መስሎ የሚታይና ና በማህበረሰቡ ዘንድ ግንዛቤ ያልተፈጠረበት ነበረ። ከሱራፊል ሽፈራው ዲጄ ፋቱ ጋር ያደረገው ቆይታ ክፍላል

እንግዲህ ከወደ ሜነሶታ የመጣ እንግዳ ነው። ብዙዎቻችሁ ደግሞ በሶሻል ሚዲያ የምትከታተሉ ታውቁታላችሁ። መስፍን ፈይሳ ሮቢ ይባላል። እንኳን ደህና መጣ መስፍን፣ እንኳን ደህና ቆይ። እስኪ ራስን በማስታወቅ ፕሮግራማችንን እንጀምር።

እንግዲህ ብዙ ሰው ያቀኛል። ቪኦኤ ሬዲዮም ያቀኛል። ሬዲዮ ራሱ ድምፄ እዚህ ውስጥ ብትፈልገው ኦሮምኛ ክፍል ታገኘኛለ ነጃለኔጋ ማለት ነው። አሁን አንተ ባመጣኝ ርዕሰ ጉዳይ ሳይሆን እኔ ለሀያ አመታት ኤች አይቪ ኤድስን በመከላከል ትውልድ ዳን በእኛ ብቃ ብዬ በኢትዮጵያ ውስጥ ኤች አይቪን የመጀመሪያ ዘርፍ ላይ ከተሰለፉ ሰዎች ጋር ትውልድን በማዳን ደረጃ የራሴን አገልግሎት የራሴን አስተዋጽኦ አበ

አበርክቻለሁ። በዛ እንግዲህ ይሄ ሚዲያም በዛ ነው እኔን የሚያቀኝ። ከኤች አይቪ ጋር ነው የምትኖረው በመጀመሪያ ጊዜ ወጥተህ ተናግረሃል ለህዝብ መቼ ነበር? ያ እኔ በአስራ ዘጠኝ ዘጠና ሁለት ኢትዮጵያ ከላንደር አቆጣጠር ነው።

ከዛ በፊት አስተምራለሁ ያው ከጦር ሜዳ እንደተመለስኩ አስተምራለሁ። ግን ያኔ ማስተማር ቆሞ መታየት ነው፣ መናገር የለም። አንድ ባለሙያ ብድግ ብሎ ኤች አይቪ ኤድስ ሲያስተምርና ኤች አይቪ እንዴት መጣ እንዴት ይተላለፍልና፣ እኛን ግን መሀል ላይ ያስቀምጡንና እስኪ አሁን በአይን ለማየት ማወቅ ይቻላል አንድ ኤች አይቪ በደሙ ያለ ሰው በመሀላችን አለና እስኪ እሱ ተነስቶ ራሱን ያሳያቸዋል ሲባል እኛ

ብድግ እንላለን። ሰው ሁሉ እንደሆነ አንድ ጭራቅ ከመሃላቸው ብድግ እንዳለ ጎኑ የነበረ ጎኑ ቁጭ ብለን የነበርነውም ነው ከጠረጴዛ ተስፈንጥሮ።

እስከሚወርቅ ድረስ ነበረ ቆመን። ከዛ እግዜር ስጥልን ቁጭ በል ተብለን ነው። ትምህርቱ የመጀመሪያ የትምህርት አሰጣጡ በዛ አይነት ዝም ብሎ ማሳየት ብቻ ነበረ። ከዛ ለመጀመሪያ ጊዜ ያው እዛ ስብሰባ ላይ ሴኒ ኢንተርቪ ላደርግ ፈልጋለሁና ኢንተርቪ ብሎኝ ጠርቶኛል። ስምህንና ከኤች አይቪ ጋር መኖርን ስምህን ንገረኝ ሲለኝ መስፍን ፈይሳ ሮቢ እባላለሁ ብዬ ለመናገር አንድ ሰዓት ፈጀብኝ የዛ ጊዜ

ላብ አበበ ቢቅላ ነው በማራቶን ያላበው። እውነት ለመናገር እንግዲህ ያው ኤች አይቪ እንደ ተያዝኩና እንደ መያዜን ሳቅ የተወሰነ ጊዜ ህይወቴ በረብሻ ውስጥ ህይወቴ መኖሯን በማላቃት በደመነብስ የምንቀሳቀስበት ወቅት ነበረና ኤርትራ ጦርነት ሲጀመር እዛ ለመሞት ይርኩኝ እዛ ጥይት

ለእኔ ሰሰተች እኔን ነፍስ መግደል ሌሎችን ስትበላ እኔንም እንቢ አለችኝ ትይቷ። ከዛ ኤርትራ እጅ ገባሁኝ ተማርኬ አንድ ዓመት እዛ ስቃይ ናቅፋ በረሃ ውስጥ ስቀጠቀስ ምን ሲል ታምሚ አላቅም

ስንቱ ፓራላይዝድ፣ ስንቱ አይነ ስውር ሆነው ነው። ከዛ ሙርከኛ ዘጠናዎቹ የመጀመሪያ ሙርከኛ ልውውጥ ከገቡት ውስጥ አንዱ እኔ ነበርኩና ከዛ እንግዲህ ነፍሱን ይማር ያው ላሳጥር ብዬ ነው ዘውዱ ጌታቸውን ነው ያገኘሁት። ዘውዱ ጌታቸው የመጀመሪያው ለእኔ የእኔ ዛሬ በህይወት መኖር

እንደ ንስሐ አባት ልቆጥሮ የሚችለው ሰው ነው። ኤርትራ ጦር ሜዳ ለምን ሄድክ ስል አገሬ ተደፍሮ ለዛ ነው ልዋጋ ሄድኩ ስል አገርህን አሁን ኤች አይቪ ደፍሮታል እና ትውልድ እያለቀ ነው፣ ሁለተኛ ውጊያ ታካሄዳለ አለኝ። ከዛ ያው ዘውዱ አዳማ ነው የላኩኝ። አዳማ ላይ ኦሮምኛ ስለምችል በኦሮምኛ እንዳስተምር። ከዛ በኋላ ምን ችግር ገጠመን? ምን አስቸገረ?

ከዛ የመጀመሪያው መገለል የደረሰብኝ ከቤተሰቤ ነው። ወንድሞች አሉኝ። አስራ ሁለት ወንድሞች ሆኜ ነው የተወለድኩት። የእኔ መሞት ሳይሆን እነሱን በወቅቱ ያስገ ከእኔ እኔ ጠሉኝ። መስፍን ፈይሳ የሚለውን ስም በሚዲያ ኤች አይቪ አለብኝ የሱ ልጅ ነኝ ብዬ መጠራት እንደ ነውር ነበር የቆጠሩት አባታችንን ስም ለምን በዚህ ታስጠራለ? ነውር እንደሆነ

ሁሉም ሰው ሊያዩኝ አልፈለጉን በወቅቱ ማለት ነው። ከዛ በኋላ ማህበረሰቡ ውስጥ ስንገባ እንግዲህ ማህበረሰቡ ያለማወቅ ነው የሚያገልህ። መንግስት ደግሞ ቴክኒካዊ ማግለል ነበረ። ኤች አይ ቪ ኤድስ ጋር ያሉትን

እንዳታገሉ ይልና በቴሌቪዥን በየፖስተር ይለጠፋል። የመጀመሪያው መንግስት ባለስልጣን ነበረ አግላሊዎቹ። በስራ ደረጃ ወደ ቢሮቸው ስንሄድ በመስኮን ካዩ መጡ መጡ ይሉና በር በሚዘጉብን ወቅት ነበረ። በር ዘግቶ ወይ ሽንት ቤት ገብቶ እኛ ከዛ እስከምንሄድ ድረስ ሽንት ቤት የሚቆዩ ባለስልጣኖች ነበሩ። ያን ጊዜ ሳስታውሶ እኔ ነኝ ያንን ሁሉ ከተቋቁሜ ዛሬ ራሴን አጠንጥኜ ሳስብ

የእግዚአብሔር እጅ ብቻ ነው ያለበት፣ የእኔ አልነበረም የሚለው ድምዳሜ ላይ እንድደርስ ያደርገኛል። ማለት በችግር ውስጥ የማለፍ ምስጢሩ ምንድን ነው ስላለ፣ ምስጢሩ ለእኔ ከራስ በላይ ለሰው ማሰብ ነው። እኔ ለሰው አንድ ነገር ማድረግ አለብኝ። እኔ ሟች ነኝ። ስሞት፣ ግን ለሰው እኔ የሞትኩበትን ምክንያት ዝም ብዬ ከምሞት ሌሎቹ ሊድኑበት ይገባል። ይህን መስዋዕትነት፣ ይህን ሬት እኔ ብቻ ነው መጠጣት ያለብኝ የሚል እምነት ነበረኝና እኔ ከሞትኩ ሰርዶ አይብቀል የሚለው

ተረት እኔ ጋር አልሰራም። እኔ ብሞትም ሰርዶ መብቀል አለበት የሚለው አይምሮ ውስጥ መጥተዋል። እኔ በኤች አይ ቪ ተይዤ ብሞትም ሌሎች እኔ የርክበትን መንገድ ሄዶ መሞት የለባቸውም የሚለውን አይምሮ ስላመነ ያኔ ቶንኮለኛ ብሆን ኖሮ ወደ ሰው አስተላልፍና እድሜ ያጥር ነበር። ዛሬ እኔን እንተርቢያ አታረገኝም። ስለዚህ እኔ ለሰው ሰርዶ መብቀል አለበትን የሚለውን አላማ ስላሰብኩ ሰርዶውን በቀለ እኔም አለው

አብዲንጋራ ሰቤ የሚማን አርጫሴ ያዳኪንጋጋቤ አፉራባፈዱ ሄሪ በሌዳቤ እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው።

በነገው ዝግጅታችን አስቀድመን ካሰማናችሁ ከመስፍን ጋር የምናደርገው ውይይት ክፍል ሁለት ይቀጥላል። እንድትከታተሉ እንጋብዛለን። በዚህ ላይ ታዲያ አስተያየቶቻቸውን ለምን አትሰጡንም? ፌስቡክ ላይ ቪ አምሃሪክ እንደዚሁም በትዊተር ሀሽታግ ጋቢና ቪን በመጠቀም አስተያየቶቻቸውን አድርሱ። ስናስተናግዳችሁ ያመሸነውን መስታወት አራጋውና ሄኖክ ሰማ ጊዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ቢል ያበረው ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን። ጉዟቸው የሰመረ ይሁን። መልካም መልካም ምሽት